Voice of America የባህር ዳሯ ዘጋቢያችን አስቴር ምስጋናው በብሔርና በህብረ ብሔር አደረጃጀት ላይ ሁለት ምሁራንን አከራክራለች። የግንቦት ሰባት አመራር አባል አቶ አንዳርጋቸው ጽጌና፣ ሁለተኛው የህግ ባለሙያ የሆኑትና በቅርቡ መጽሐፍ ያሳተሙት አቶ ተሾመ መልካሙ ናቸው። እንሆ። አቶ አንዳርጋቸው ጽጌ የአርበኞች ግንቦት ሰባት ጸሐፊና በ1985 ዓመተ ምህረት የአማራ ሕዝብ ከየት ወደ የት የሚል መጽሐፍ የጻፉ ከ1997 ዓ ም በኋላ በኢትዮጵያ አንድነት ላይ የሚያቀነቅኑ የፖለቲካ ሰው ናቸው። ሁለተኛው እንግዳ አቶ ተሾመ መልካሙ ይባላሉ። የህግ ባለሙያ ናቸው። በቅርቡ ደግሞ ማለትም ሁለት ሺ አስር ላይ የአማራ ብሄር ተኝነት በሚል ርዕስ መጽሐፍ ያሳተሙ ናቸው። ሁለቱም ተወያዮች የየራሳቸውን ጽንፍ የያዙ ናቸው። አቶ አንዳርጋቸው ከብሄር ተኝነት ወደ ዜግነት የፖለቲካ ዘውግ እንዴት መጡ? መጀመሪያውም አንዳል ሲሆን የአማራ ብሔረተኝነት የሚባል ነገር ውስጥ አልነበርኩም። ያለው የሚያውቀው ኢትዮጵያዊ ብሔረተኝነት ነው። በአማራነትም አስቦ ማያውቅ። ስለዚህ የአማራ ብሔርተኛ ነው ግን ወቅቱ የነበረው ነገር ሁሉም ተደራጅቶ አማራ ባለመደራጀቱ በዛ ሰዓት ላይ ደግሞ በተለያዩ ቦታዎች ላይ ደርስበት የነበረው ጥቃት እንደገናም የአማራ ትራዲሽናሊ የአማራ ጎንደር፣ ወሎ ግዛት ክልል የነበሩ መሬቶችን ጠመንጃና ጉልት ስላላቸው ብቻ ሲወስዱ እያጨበጨቡ በተለይ አማራን እንወክላለን የሚሉት ፖለቲካ ድርጅቶች የፈጽሙት ስመለከት ጉዳዩ በጣም እየከነከነኝ ስለመጣ ሕዝብ አንድ መልክ አልተደራጀ አይ ቲንክ ችግር ላይ ይወድቃል የሚል ስጋት ውስጥ ስለገባሁ በተወሰነ ደረጃ ብዙም አልታሰበበትም፣ ግን ከዚህ አይነት ቁጭት ነው የጻፍኩት መጽሐፉ ነው። ግን እንዳልሽው ውሎ አድሮ እነሱ በሚሄድበት መንገድ በመሄድ መዳን ይቻላል የሚል ጥያቄ ነው አዲናነስ ያለው በዛ መንገድ በመሄድ እነሱም በዛ መንገድ የበለጠ እንዲያከርሩ ነው። እኛም በሌላ መንገድ ሄደን የበለጠ እያከረርን ብንሄድ ወደ ውጪ የሚስበን ኃይል እየጠነከረን እንጂ ወደ ውስጥ የሚስበን ኃይል እየጠነከረ ስለማይሆን አማራነትን አጠናክረን አገር አፍርሰን ሁሉም ህዝብ መኖር የማይችልበትን ሁኔታ ፈጥረን ሁሉንም ህዝብ ችግር ላይ እንጥላለንና የሚያዋጣው አማራው ድሮም አጠንክሮ ያዘውን ኢትዮጵያዊነት ይዘን በኢትዮጵያዊነት ላይ በሚደረግ ትግል ለሁሉም ህዝብ የሚበጅ አገር ኢትዮጵያን ማድረግ የተሻለ ነው የሚሆነው መጨረሻ ያለ ግን አማራጭ የሌለው ነገር ነው። በዛ መንገድ የመሄዱ ጉዳይ ውሎ አድሮ ማየታቸው አይቀርም። አማራ ለተሸከመው ኢትዮጵያዊነት ሰፊ የሆነ ይህን አመለካከት የሚቀራው ህዝብ ያለበት ሀገር ነው። ውሎ አድሮ ይህ እምነት የበላይነት አግኝቶ አገር ያድናል፣ ሌላው መንገድ አገር ያጠፋል በሚል ነው እንግዲህ መልሼ እንደገና አካሄደን የመረመርኩት አቶ ተሾመ እንግዲህ በቅርቡ የአማራ ብሔርተኝነት የሚል መጽሐፍ አሳተመህ ነበርና መነሻህ ምንድን ነው? ላለፈው ሀያ ሰባት አመት አገሪቱ የብሔር ፖለቲካን የሀገሪቱን ሁሉ ነገር የሚበይን መሰረታዊ ቁም ነገር ዋና መመሪያ አድርጋ በህግም አስረግፋ ስታቀነቅረ የኖረችው ነው። ስለዚህ ብሔርተኝነት ሁሉ ነገር የሚወስን በመሆኑ ምክንያት የአማራ አማራው ደግሞ እንደ አማራ በብሔር ባለመደራጀቱ ምክንያት ጉዳት ደርሶበታል። እነዚህ ነገሮች በትንታሌ የሚገኙ በምርምር የሚገኙ አይደሉም። መሬት ላይ ያሉ ፊት ለፊት የምናገኛቸው ጥሬ ሀቆች ናቸው። እነዚህ ለመፍታት ደግሞ የዜግነት ፖለቲካ መፍትሄ ሊሆን አይችልም ነው የኔ እምነት። መጽሐፉም እነዚህ ነጥቦች ነው ለማብራራት የሚሞክረው። አሁን ትክክል የመሆን ያለ መሆን ጉዳይ አይደለም። የፖለቲካ የጽድቅ ስራም አይደለም። ነባራዊ ችግር ይፈታል ወይ ነው አይባይ አልፈታም። ኢትዮጵያዊነት ተሞክሮ ተሞክሮ አማራውን በተለይና ጠቅላላ ሀገሪቱንም ማዳን አልቻልም። የአማራ ብሔር ሁሉም በብሔሩ ተደራጅቶ አማራው ብቻ ኢትዮጵያዊነትን ላይ ስለተጣበቀ እና ይሄ መጣበቁም ደግሞ መፍትሄ ስላላመጣለት አሁን ሌላ መንገድ መሞከር አለበት። ሌላኛው ትክክለኛው መንገድ፣ ወደ መፍትሄው የሚወስደን መንገድ ብሄርተኝነቱ ነው። በብሔሩ ተደራጅቶ የራሱን መብቶች፣ ጥቅሞችና ፍላጎቶች ቀምሮ ቢቀርብና ከሌሎቹ ብሔሮቹ ጋር ቢደራደር አገሪቱን ማዳን ይችላል የራሱን መብት ማስከበር ይችላል ብዬ አስባለሁ። ምናልባት አንተ መጽሐፍ ግን ለመጻፍ በጀመርክበት ጊዜ ወይም ደግሞ መጽሐፉ ታትሞ በወጣበት ጊዜ የብሔር ፖለቲካ በአገሪቱ ላይ እየነገሰ ነበር ከምናያቸው ነገሮች ተነስተን አሁን ትክክል ነው ትላለህ? የብሔር ፖለቲካ በነገራችን ላይ ያበቃለት አይደለም። እሱ ላይ ከፍ ያለ ብዥት አለ። አሁን የተደረገው ምንድን ነው? የአዲሱ የአብይ አህመድ አስተዳደር አሁን እያደረገ ያለው ምንድን ነው? ለኢትዮጵያዊነት ፖለቲካ እውቅና የመስጠት እና አንዳንድ ጊዜም ለእሱ ቅድሚያ የሚሰጥ የሚመስል እንቅስቃሴ ነው ያለው እንጂ የብሄር ፖለቲካ በቃ ይብቃ ስላልነው የሚያበቃ ነገር አይደለም። አቶ አንዳርጋቸው ጽጌ 1985 ዓ.ም የአማራ ሕዝብ ከየት ወደየት የሚል መጽሐፍ አሳተመው ነበር። አሁን ዘጠና ሰባት ላይ እንደገና ወደ ኋላ ተመለሱና ስለ ኢትዮጵያ አንድነት ማጠንቀን ጀመሩ። ሙሉ ለሙሉ የብሔር ፖለቲካ አስፈላጊ እንዳልሆነ በመጽሐፋቸው ላይ የጻፉትም ደግሞ ያኔ ከመንገው ላይ ለመለየት ነበር የሚል ሀሳብ አንስተዋል። በእሳቸውና በአንተ መካከል የጊዜ ሰፊ ጋፕ አለው። እሳቸው አሁን ወደኋላ እየተመለሱ ነው፣ አንተ ደግሞ ወደፊት እየመጣህ ነው። ያስፈልጋል እያልክ ነው። አሁን የግለሰቦች የፖለቲካ መረዳት፣ የፖለቲካ ትንታኔ፣ የፖለቲካ ፍላጎት ንተውና ነው የምለው፣ ምንድን ነው መሬት ላይ ያለውን ፋክት መሬት ላይ ያለውን እውነት ነው መቀበል መቻል ያለብን፣ ነው የብሄር ፖለቲካ ይቅር ስላልነውም ይቀር ይቁም ስላልነውም የሚቆም አይደለም። ስለዚህ አንዳርጋቸው ጽጌ ራሱ ዝርዝር ምክንያቶች ይኖሩታል። አሁን በዚህ ወቅት የብሄር ፖለቲካ ያስፈልግንም ሊል ይችላል። በእኔ በኩል ግን በተለይ ከአማራው አንጻር የብሄር ፖለቲካ የሚያስፈልግበት ወቅት ላይ ነው። አሁን አማራው በብሔር ባለመደራጀቱ ምክንያት ነው ይህ ሁሉ ችግር የደረሰበት ያለው አንድ ብዥታ ያለው የሚመስለኝ እኔ ላለፈው 27 ዓመት የደረሰው አገሪቱ እንደ አገር አማራም ደግሞ በተለይ የደረሰበት ፍዳና መከራ የብሔር ፖለቲካ ያመጣው አይደለም። የብሔር ፖለቲካው የተቀነቀነው በተሳሳተ ብያኔ ላይ ስለሆነ ነው እንጂ የብሔር ፖለቲካ ሁልጊዜ ግዜ ፍዳ ምራች ስለሆነ አይደለም። እሱ ላይ ሚስአንደርስታንድ የሆነ አይነት መተላለፍ ያለ ይመስለኛል። እርግጥ ነው ላለፈው 27 ዓመት ሀገሪቱ የብሄር ፖለቲካ በማቀንቀነው ምክንያት በጣም ብዙ ችግር ብዙ ችግር አይተናል፣ ብዙ ፍዳ አይተናል። ያ የሆነው ግን የብሔር ፖለቲካ በተፈጥሮ ሁል ጊዜ ችግር አምራች ስለሆነ አይደለም። ይልቁንስ ጨቋኝ ተጨቋኝ በሚል የጥላቻ ፖለቲካ ላይ በጠላትነት አንዱን አንዱን ብሄር ከሌላው ብሔር ጋር የሚያጋጭ የፖለቲካ ሀተታ ይዞ ስለተቀነቀነ ነው እንጂ የብሔር ፖለቲካ ሁል ጊዜ ችግር አምራች ነው ማለት አይደለም። የአማራ ብሔርተኝነት ለኢትዮጵያ አንድነት ያለው አስተዋጽኦ ምንድን ነው? የአማራ ብሔርተኝነት ኢትዮጵያ እንደ አገር ያለባትን የፖለቲካ ችግሮች ሁሉ የማከም ጉልበት አለው ብዬ አስባለሁ። ለምንድን ነው የሚያክመው? እዚህ ሀገር የነበረው ጭቆና የብሔር ጭቆና አይደለም ብዬ አምናለሁ። የነበረው ጭቆና የመደብ ጭቆና ነው የትም ሀገር ሊኖር እንደሚችለው ነው እንጂ አንድ ብሔር ጨቋኝ ሌላው ብሔር ተጨቋኝ አልነበረም ሁሉም ብሔሮች ጭቆና ውስጥ ነበሩ። የነበረው ጭቆና የመደብ ጭቆ ጭቆና ነው። ይሄንን የሚሟገት አንድ ጠንካራ ኃይል ያስፈልጋል። ይሄ ደግሞ ሊሆን የሚችለው አሁንም እየሆነ ያለው የአማራ ብሔርተኝነት ነው። የአማራ ብሔርተኝነት አማራ ጨቋይ ብሔር አልነበረም። እንዳውም አማራ ለዚች ሀገር የአገረ መንግስት ግንባታ ከፍ ያላበርክቶ ነበረው። ስለዚህ ይሄንን የማረም የማስተካከል ይዞ ነው የሚመጣው ማለት ነው። ይሄን አላማ ይዞ ነው የሚመጣው ማለት ነው። ይሄ አንዱን ብሄር ጠላት ሌላውን ብሄር ወዳጅ የማድረግ የፖለቲካ አረዳድ ፍርስ ከተደረገ ቀሪ ከተደረገ፣ ስለዚህ ብሄርተኝነት ጤናማ ይሆናል ማለት ነው። ጤናማ ሆኖ ወደ ምን ወደ ምን ይሄዳል? የአንድን ብሄር መብትና ጥቅም ወደ ማስከበር ይሄዳል ማለት ነው። ይሄ ደግሞ በየትኛውም እንትን የሚነቀፍበት አይዳ ሊሆን አይችልም። ኢትዮጵያዊነት ብቻውን በቂ ነው ወይ? ከብሄርተኝነት ጋር ሊታረቅ አይችልም? ኢትዮጵያዊነት ብቻውን በቂ ነው? አዎ። ምክንያቱም ይሄ ኢትዮጵያዊነት መብት ላይ ተመሰረተ ኢትዮጵያዊነት ነው። በየትኛውም መልኩ ቋንቋን፣ ባህልን ለማሳደግ ፈልጋለሁ መጠቀም እፈልጋለሁኝ በአካባቢ ያለ አስተዳደር ማቆም እፈልጋለሁ የሚል ማንኛውም ዜጋ የግለሰብ ዘግነት መብቱን የኢትዮጵያዊነት የግለሰብ ዜግነት መብቱን ተጠቅሞ መደራጀት የሚችልበትን ማንኛውንም ጻለት የሚሰጥ ስለዚህ በዛ መንገድ ተደራጅቼ ሰላየ ነገር አደርጋለሁ ብሎ ለሚያስብ ኃይል በቡድን የሚከለክለው ነገር ስለሌለ ኢትዮጵያዊነትን እና ኢትዮጵያ የሚባልን ሀገር ሳያፈርስ፣ ነገር ግን አካባቢያዊ እንዳልሽው ብሔራዊ የሆነ ጥቅማችን በሌላ መንገድ ተደራሽን እናስከብራለን የሚሉትን የሚጋፋና የሚጻረር አይደለም የሚሆነው ያለው